የአፍሪካ ህብረት ለሁለት የቀድሞ የኢትዮጵያ መሪዎች የመታሰቢያ ሐውልት እንዲቆም መወሰኑ ለኢትዮጵያውያን ታላቅ ድል ነው ሲል የውጭ ጉዳይ ሚኒስቴር አስታወቀ። የሚኒስቴሩ ቃል አቀባይ ዛሬ ለጋዜጠኞች ሲናገሩ ውሳኔው ለእያንዳንዱ ኢትዮጵያዊ የተሰጠ ሽልማት ነው ብለዋል። ጋዜጣዊ መግለጫውን እስክንድር ፍሬው ተከታትሎ ቀጣዩን ልኮልናል። ለሁለት ቀናት የተካሄደውና በትናንትና ለት የተጠናቀቀው የአፍሪካ ህብረት የመሪዎች ጉባኤ ነው ለሁለት የቀድሞ የኢትዮጵያ መሪዎች መታሰቢያ እንዲቆም የወሰነው። መታሰቢያ እንዲቆምላቸው የተወሰነው ደግሞ የቀድሞ የኢትዮጵያ ንጉሰ ነገስት ቀዳማዊ ኃይለ ሥላሴና የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ናቸው፤ ለአፍሪካ አንድነት ድርጅት እንደዚሁም ለአፍሪካ ህብረት ምስረታና መጠናከር ላበረከቱት አስተዋጽኦ። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ዛሬ ለጋዜጠኞች በሰጡት መግለጫ ይህንኑ የህብረቱን ውሳ ውሳኔ መነሻ አብራርተዋል። አጼ ኃይለሥላሴ ለአፍሪካውያን የጸረ ኮሎኒያሊዝም ትግል ባደረጉት ድጋፍ፣ የአፍሪካ አንድነት ድርጅት እንዲመሰረት ባደረጉት የማይተካ አስተዋጽኦ እንዲሁም በአፍሪካውያን ዘንድ ይከሰቱ የነበሩ ግጭቶችን ለማደራደር ባደረጉት አስተዋጽኦ የተሰጣቸው እውቅና ተደርጎ መወሰድ አለበት። የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ በበኩላቸው ከአፍሪካ አንድነት ድርጅት ወደ አፍሪካ ህብረት በተደረገው ሽግግር በኔፓድ በአፍሪካ የአቻ ግምገማ አፍሪካን ፒር ሪቪው ሜካኒዝም፣ በዓለም የአካባቢ የአየር ሁኔታ ስብሰባ ላይ አፍሪካን በመምራት ላደረጉት ጥረት፣ በርካታ አፍሪካ አካባቢዎች የተከሰቱ የእርስ በርስ ጦርነቶችን በሰላማዊ መንገድ ለመፍታት በተደረገው ጥረት የሰላም አስከባሪ ኃይል በማሰማራት ላደረጉት የማይተካ ሚና የተሰጠ እውቅና ነው። ጉባኤውና የደረሰበት ውሳኔ ሂደት ኢትዮጵያና ሕዝቦቿ ላለፉት ሀምሳ አራት አመታት ያደረጉት አስተዋጽኦ የተወደሰበት፣ የተመሰገነበት እንደነበርም ቃል አቀባዩ ተናግረዋል። ኢትዮጵያና ሕዝቦቿ ትላንት ለአፍሪካ አንድነት ድርጅት እና ለዛሬው የአፍሪካ ሕብረት አላማዎች መሳካት የምንጊዜም ታማኞች ናቸው። አፍሪካውያን መሪዎቹ ኢትዮጵያውያን ለ ሀምሳ አራት አመት ያህል ሳይደክማቸው ሳይታክቱና ሳይሰለቻቸው በክብር ተቀብለውናል ሲሉ ተደምጠዋል። እዛ ስብሰባ ላይ የጊኒው ፕሬዝደንት፣ የላይቤራዋ ፕሬዝደንት በአጠቃላይ በስብሰባው ላይ የነበሩት መሪዎች ሁሉ ይህንን አቋም ቆመው እያጨበጨቡ ነው የገለጹት። ላለፉት ሀምሳ አራት አመታት ወደ ኢትዮጵያ ለስብሰባ የመጡ በዚህች ሀገርም የተስተናገዱ አፍሪካውያን የሁሉም ኢትዮጵያውያን እንግዶች እንደነበሩ ቃል አቀባዩ ጠቁመዋል። እናም ለሁለቱ መሪዎች መታሰቢያ እንዲቆም የተላለፈው ውሳኔ ለሁሉም ኢትዮጵያዊ የተሰጠ ሽልማት መሆኑን አስረድተዋል። ስብሰባዎቹን በስኬት አዘጋጅቶ እንግዶቹን ተቀብሎ ለመሸኘት ሁሉም ኢትዮጵያዊ አስተዋጽኦ አድርጓል። ውለታው የሁሉም ኢትዮጵያዊ ነው፣ ሽልማቱም የሁሉም ኢትዮጵያዊ ተደርጎ መወሰድ ይገባዋል። እናም ለሁለቱ መሪዎች መታሰቢያ የማቆሙ ውሳኔ ለኢትዮጵያውያን ታላቅ ድል ነው ብለዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ይህ ለኢትዮጵያውያን ታላቅ ድል ነው። ኢትዮጵያውያን በየትኛውም ስርዓትና ጊዜ ለአፍሪካ አጀንዳ ታማኝ መሆናቸውን ያረጋገጠ ውሳኔ ነው። የፌዴሪ መንግስትም ይህ እንዲሆን ተደጋጋሚ ጥረት ሲያደርግ የቆየ ሲሆን በመሳካቱ ደስታውን ይገልጻል። አፍሪካውያን መሪዎች እዚህ ውሳኔ ላይ እንዲደርሱ የተለያየ ዲፕሎማሲያዊ ጥረት በመንግስት ሊጎዱል ሲደረግ ቆይቷል። የአፍሪካ ህብረት ለፓን አፍሪካኒዝም ያደረጉትን አስተዋጽኦ ተከትሎ ለቀድሞው የጋና ፕሬዚዳንት ከዋሚ ንክሩማ በአዲስ አበባ መታሰቢያ እንዲቆም ሲወስን ቅሬታቸውን የገለጹ ኢትዮጵያውያን ነበሩ። ከአመታት በፊት የተወሰነውን ይህንን ውሳኔ ተከትሎ የቀድሞው ንጉሠ ነገሥት ቀዳማዊ ኃይለ ስላሴ ተመሳሳይ ክብር እንደሚገባቸው በመግለጽ ነበር ቅሬታው በፓርላማ ጭምር እየተነሳ እንደነበርም ይታወሳል። የአሁኑ ውሳኔ ለእንደዚህ አይነት ቅሬታዎች ጭምር ምላሽ የሰጠ ይመስላል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።